የኬንያ መንግስት ግዙፉን የዳዳቤ ቤ ስደተኞች ካምፕ ለመዝጋት ያደረገውን ውሳኔ በኢደር ይዞታል። በካምፑ የሚበዙት ሶማሊያውያን የሆኑ ወደ 300 ሺህ የሚጠጉ ስደተኞች ተጠለዋል። የኬንያ የሀገር አስተዳደር ሚኒስትር ፈቃደኛ የሆኑትን የመመለሱን ሂደት ግን ይቀጥላል ማለታቸውን ጠቅሶ ከናይሮቢ መሐመድ ዩሱፍ ያጠናከረውን ዘገባ ቆንጅታ ታቀርበዋለች። የኬንያ የአገር ግዛት ሚኒስትር ጆሴፍን ካሴሪ አገራቸው የዳዳብን የስደተኛ ካምፕ የመዝጋቱን ውሳኔ በይደር እንደያዘችው አስታውቀዋል። በግዙፉ የስደተኛ ካምፕ በአሁኑ ወቅት ወደ 280 ሺ የሚገመቱ የሚበዙት ሶማሊያውያን ስደተኞች ይኖራሉ። ዛሬ ሚኒስትሩ ናይሮቢ ውስጥ ለጋዜጠኞች በሰጡት ቃል የኬንያ መንግሥት እቅዱን ያዘገየው የተባበሩት መንግስታት ድርጅት የስደተኛ ጉዳዮች ኮሚሽነር እና የሶማሊያ መንግሥት ባቀረቡለት ጥያቄ ምክንያት መሆኑን አመልክተዋል። an eventual closure of nadal will be complete by six months however. መንግስት በስድስት ወር ጊዜ ውስጥ የሶማሊያን ስደተኞች በሙሉ ወደ ሀገራቸው መልሶ ሲያበቃ መጠለያ ሰፈሩን ለመዝጋት ይዞት የነበረውን የጊዜ ገደብ እንዲያራዝም የቀረበለትን ጥያቄ መቀበሉን ላስታውቅ እወዳለሁ። ፈቃደኛ የሆኑትን የመመለሱ እንቅስቃሴ ግን ሳይስተጓጉል ይቀጥላል። ሚኒስትሩ ይህን ባስታወቁበት ወቅት የዩኤንኤችሲአር ባለስልጣናትና የሶማሊያ መንግስት ተወካዮችም ተገኝተዋል። የኬንያ መንግስት ባለፈው እንደ ኤውሮፓውያን አቆጣጠር ግንቦት ወር ውስጥ ነበር ዳዳብን በዚህ ህዳር ወር መጨረሻ እንደሚዘጋ ያስታወቀው እንደ አውሮፓውያን አቆጣጠር በ1991 ዓ.ም ሶማሊያ የሙሐመድ ዚያድ ባሬ አገዛዝ ወድቆ የእርስ በርስ ጦርነት ውስጥ በገባችበት ወቅት የተከፈተው የዳዳቡ ካምፕ ተስፋፍቶ ወደ አራት መቶ ሺህ የሚገመቱ ስደተኞችን አስጠልሎ ቆይቷል። የኬንያ የጸጥታ አካላት ካምፑ ጽንፈኛው ቡድን አልሸባብ እየተንቀሳቀሰበት በመሆኑ ጸጥታችን ላይ አደጋ ደቅኗል በማለት በተደጋጋሚ ሲወተውቱ ቆይተዋል። ባለፉት ቅርብ ወራት ታዲያ ብዙ ሺህ ሶማሌ ስደተኞች ወደ ሀገራቸው ተመልሰዋል። ሆኖም ምግብ፣ መጠለያ፣ ንጹህ ውሃና ትምህርት ቤትን የመሳሰሉት መሰረታዊ አገልግሎቶች አልተሟሉልንም በማለት አማረዋል። የኬንያው የአገር ግዛት ሚኒስትር ሀገራቸው የቀደመውን ውሳኔ እንደገና ያጤነችው በሶማሊያ ባለው ፖለቲካዊና የጸጥታ ሁኔታ ምክንያት እንደሆነ ተናግረዋል። አልሸባብ በደቡቡና በማዕከላዊ ሶማሊያ ስፋት ያለው አካባቢ እንደያዘ ነው። ከመንግስቱ ኃይሎችና ኬንያም ከምትሳተፍበት የአፍሪካ ሕብረት ሰራዊት ጋርም መዋጋቱን ቀጥሏል። በኬንያ የሶማሊያ አምባሳደር ጀማል ሞሐመድ ሐሰን ሀገራቸው ዳዳብ ያሉትን ዜጎቿን የመቀበል አቅም እንደሌላት ይናገራሉ። ሶማሊ ሳይድ ሶማሊያን በተመለከተ እኛ ዜጎቻችንን ለመቀበል ፍቃደኛም ዝግጁ መሆናችንን ለዓለም ለማሳወቅ እንፈልጋለን። በሀገር ውስጥ ያለውን የመቀበል አቅም መጠናከሩን፣ ተመላሾቹን በተመቻቸ ሁኔታ ለመቀበል ዝግጅቱ መጠናቀቁን ለማረጋገጥ ስለፈለግን ብቻ ነው ጊዜው እንዲራዘም የፈለግ ነው። የኬንያው ሚኒስትር እንዳስረዱት አዲስ የወጣው የጊዜ ገደብ በሚቀጥለው ግንቦት ወር ሲደርስ ወደ ሀገራቸው ያልተመለሱ ሶማሊያውያን ስደተኞች ካሉ ወደ ሌሎች ካምፖች እንዲዛወሩ ይደረጋል። አምነስቲ ኢንተርናሽናል የኬንያ መንግስት ዳዳብን የመዝጋቱን መርሃ ግብር ማራዘሙን በደስታ ተቀብሏል። ሆኖም መንግስቱ ስደተኞችን በግድ የመመለስ እቅዱን እንዳለ መሰረዝ አለበት ሲል ተማጽኖ አቅርበዋል። ኬንያ በሶማሊያ ስደተኞች ቀውስ እና በክልላዊ ጸጥታ ላይ የሚነጋገር የምስራቅ አፍሪቃ ልማት በይነ መንግስታት ባለስልጣን ኢጋድ ልዩ የመሪዎች ስብሰባ ከጥቂት ሳምንታት በኋላ ታስተናግዳለች።